sport. ጤና ይስጥልኝ አድማጮች፣ በእንግሊዝ ፕሪምየር ሊግ እጅግ ውብ ፉክክር በታየበት የትናንቱ ግጥሚያ አርሰናል ማንቸስተር ዩናይትድን ድል በማድረግ በእርግጥም ዘንድሮ ዋንጫውን ለማንሳት የቆረጠ መሆኑን አሳይቷል። አንድ ተስተካካይ ጨዋታ እየቀረው ተከታዩ ማንቸስተር ሲቲን በአምስት ነጥቦች በልጧል። እርሊንግ ሆላንድ በዘንድሮ የጨዋታ ክፍለ ጊዜ ለማንቸስተር ሲቲ አራተኛ ሄትሪኩን ሰርቷል። በርካታ ተጫዋቾቻቸው የተጎዱባቸው ቸልሲና ሊቨርፑል ድል ርቋቸው የደረጃ ሰንጠረዥ አማካይ ላይ እየተንገታገቱ ነው። በጀርመን ቡንደስሊጋ ቬርደር ብሬመን በኮሎኝ አይቀጡ ቅጣት ተቀጥቷል። የኢትዮጵያ ብሔራዊ ቡድን ከቻን ፉክክር ተሰናብቷል። በዓለም የእጅ ኳስ ጨዋታ ፉክክር የጀርመን ቡድን ወደ ሩብ ፍጻሜ ለማለፍ ዛሬ ማታ ወሳኝ ግጥሚያውን ያደርጋል። አብራችሁን ቆዩም ፕሪምየር ሊግ አርሰናል ዘንድሮ የእንግሊዝ ፕሪምየር ሊግ ዋንጫን ለማንሳት ግስጋሴውን ቀጥሏል። አንድ ተስተካካይ ጨዋታ እየቀረው ነጥቡን ሀምሳ አድርሷል። ቡካዮ ሳካ፣ ኤድዋርድ ኒኬቲያ እና ጋብርኤል ማርቲኔሊን ትናንት በአጥቂ መስመር ያሰለፈው አርሰናል በስተ መጨረሻም የሚፈልገውን ድል አጣጥሟል። ለመድፈኞቹ እያንዳንዷ ጨዋታ በልዩ ጥንቃቄ የምትከወን ሆናለች። እጅግ ብርቱ ፉክክር በታየበት ግጥሚያ ወደ አርሰናል ኤምሬት ስታዲየም ያቀኑት የማንቸስተር ዩናይትድ ተጫዋቾች ኳስ ይዞታ በቡድንም ሆነ በግል ጥበብ ተበልጠው ሶስት ለሁለት ተሸንፏል። በትናንቱ ግጥሚያ ቀዳሚዋን ግብ በ17ኛው ደቂቃ ላይ በማርኩስ ራሽፎርድ ያስቆጠረው ማንቸስተር ዩናይትድ ጥረት ቢያደርግም ከመሸነፍ ግን አልተረፈም። ለአርሰናል በተለይ ሁለት ግቦቹን በ24ኛው ና ዘጠናኛው ደቂቃዎች ላይ ያስቆጠረው ኤድዋርድ ንኬቲያ ና ቡካዮ ሳካ እጅግ ጎልተው ታይቷል። ቡካዮ ሳካ 53ኛው ደቂቃ ላይ ግብ ካስቆጠረበት ቦታ ላይ ተመሳሳይ የግብ ሙከራ አድርጎ ለጥቂ ጥቂት ኢላማውን ሳይስት ቀረ እንጂ በምሽቱ ለሱ ሁለተኛ ለቡድኑ ደግሞ አራተኛ ግብ ባስቆጠረ ነበር። የአርሰናሉ ተመላላሽ ተከላካይ ኦሌክሳንደር ሲቼንኮም በአብዛኛው የቡድኑን አጥቂ መስመር በመደገፍ ድንቅ እንቅስቃሴ አሳይቷል። ለማንቸስተር ዩናይትድ ሁለተኛዋን ግብ በ59 ኛው ደቂቃ ላይ ያስቆጠረው ሊሳንድሮ ማርቲኔስ ነው። 45 ነጥብ ይዞ አርሰናልን የሚከተለው ማንቸስተር ሲቲ በበኩሉ ወልቨርሃምተንን ትናንት በኳስ ይዞታም በአጠቃላይ እንቅስቃሴ በ ተገልጦ ሶስት ለዜሮ አሸንፏል። በኢታድ ስታዲየማቸው አስተማማኝ ድል ላገኙት ማንቸስተር ሲቲዎች ኖርዌያዊው አጥቂ አራተኛ ሄትሪኩን ሰርቷል። ኤርሊንግ ጎላንድ የትናንቱን ጨምሮ በዚህ የጨዋታ ዘመን እስካሁን ለማንቸስተር ሲቲ አራት ጊዜ በየጨዋታዎቹ ሶስት ሶስት ግቦችን ማስቆጠር የቻለ የግብ ቀበኛ ነው። ኤርሊንግ ሆላንድ ትናንት 20ኛውና 54ኛው ደቂቃዎች ላይ በጨዋታ 50ኛው ላይ ደግሞ በፍጹም ቅጣት ምት በአጠቃላይ ሶስት ግቦችን ከመረብ አሳርፏል። የቀድሞ የቦሩሲያ ዶርትሙንድ አጥቂ ኤርሊንግ ሆላንድ የመጀመሪያ ሄትሪኩን የሰራው ክሪስታል ፓላስን አራት ለሁለት ባሸነፉበት ጨዋታ ነው። ከዚያም ከአራት ቀናት በኋላ ኖቲንጋም ፎረስት ላይ በተመሳሳይ ሶስት ግቦችን ኤርሊንግ ሆላንድ አስቆጥሮ ነበር። ጥቅምት መጨረሻ ላይ ደግሞ ማንቸስተር ዩናይትድን ስድስ ለሶስት ጉድ ባደረጉበት ጨዋታ ይኸው የግብ ቀበኛ ሶስት ኳሶችን ከመረብ አሳርፏል። ትናንት በነበረ ሌላ ግጥሚያ ሊድስ እና ብሬንትፎርድ ያለምንም ግብ ተለያይተዋል። ቅዳሜ ዕለት ደግሞ ክሪስታል ፓላስ እና ኒውካስል ዩናይትድ እንዲሁም ሊቨርፑል እና ቼልሲ ያለምንም ግብ ነጥብ ተጋርቷል። ቦርምስ ከኖቲንጋም ፎረስት ጋር አንድ እኩል ሲወጣ ላይስተር ሲቲ እና ብራይተንም ሁለት እኩል ተለያይቷል። አስቶን ቪላ ሳውስሃምተንን አንድ ለዜሮ ዌስትሃም ዩናይትድ ኤቨርተንን ሁለት ለዜሮ አሸንፏል። ዛሬ ማታ ፉልሃም 33 ነጥብ ይዞ አምስተኛ ደረጃ ላይ የሚገኘው ቶትናምን ያስተናግዳል። ቡንደስሊጋ ጀርመን ተወዳጁ የቡንደስሊጋ የእግር ኳስ ጨዋታ አርብ ዕለት በባየር ሚኒሽን እና ላይፕሲሽ ግጥሚያ ዳግም ጀምሯል። ክሎኝ ብሬመንን 7 ለ1 ድል ያደረገበት ውጤት ግን እጅግ አስደንጋጭ ነበር። በኮሎኝ ቡድን ታሪክ ታይቶ በማይታወቅ ሁኔታም አምስቱ ግቦች የተቆጠሩት ከመጀመሪያው አጋማሽ ጨዋታ እረፍት በፊት ነበር። የኮሎኝ አሰልጣኝ ሽቴፋን ባውም ግራት ቡድናቸው ብሬመንን እንዲያ በሰፊ የግብ ልዩነት ከረመረመ በኋላ አስተያየታቸውን ለጋዜጠኞች ሲሰጡ ኮራ ብለው ነበር። ከምንም በፊት ደስ የሚለው ነገር ተጫዋቾቹ ገና ጨዋታው ከመጀመሩ አንስቶ እስከ ፍጻሜው ድረስ በእልህ መጫወታቸው ነው። የምንፈልገው ያን ነበር። ከዚያ በኋላ ደግሞ ግልጽ ነበር። ያው በመሃል የሆኑ ነገሮች ነበሩ። አንዳንዴ በእንደዚያ ያለ ጨዋታ እንዲህ ያለ ነገርም ያስፈልጋል። ጥሩ ነው። የተጫወት ነው። ብዙ ጥሩ ነገሮችን አሳይተናል። እንደኔ እይታ በየጊዜው አንዳች ነገር እያሳየን ነው። በዚያ ከፍታ ላይ ደግሞ እንደዚያ ያለ ውጤት ማግኘት ያንን እንዴት ማጣጣም እንዳለብን አስቀድመን አውቀናል። እና ሁሉም ነገር ጥሩ ነው። እንግዲህ ሁሉም ነገር አልፏል። ዛሬ ቢያንስ ለአፍታም ቢሆን እንደሰታለን። ወደ ኮሎኝ ራይን ኤነርጂ ስታዲየም አቅንቶ ብርቱ ሽንፈት ብቻ ሳይሆን አደገኛ ውድቀት የደረሰበት የቬርደር ብሬመን ቡድን አሰልጣኝ ኦሌ ቨርነር በበኩላቸው ቅዳሜ ዕለት በኮሎኝ ስለገጠማቸው ክስተት ለማብራራት ቃላት ያጠራቸው ይመስላል። በቃላት ለመግለጥ ይከብዳል፣ ምክንያቱም ከሁሉም አቅጣጫ ሲታይ ዛሬ ያሳየነው አቋማችን መቼም ሊደገም የማይገባው እጅግ ደካማ ነው። ትርምስምሱ የወጣ ነበር ማለት ይቻላል። በመጀመሪያዎቹ ሀያ ደቂቃዎች አደረጃጀታችን ቢያንስ ጥሩ ነበር። ከዚያ በኋላ ግን ሶስት ጊዜም ቢሆን ራሳችንን ኮለኖችን ወደ ግብ የደቡብ ክልላችን የጋበዝናቸው ሁለት ጊዜያት እንደውም ወደ ባላጋራ ቡድን በተጠጋንበት ወቅት ሲሆን አንዱ ደግሞ በራሳችን የግብ ክልል የተገኘ የእጅ ውርወራ ነው። ከዚያም ትርምስ ምሳችን ነው የወጣው። ከባለጋራም ሆነ ከግል ሁኔታ አንጻር መቼም ቢሆን እንዲህ ያለ አቋም ሊኖረን አይገባም። ለቬርደር ብሬመን በቅዳሜው ግጥሚያ ለማጽናኛ ያህል የጀርመን ብሔራዊ ቡድን ተሰላፊው ኒክላስ ፊል ክሩግ አንድ በጭንቅላት አስቆጥሯል። ቬርደር ብሬመን ሀያ አንድ ነጥብ ይዞ አስረኛ ደረጃ ላይ ሲገኝ ከስሩ የሚገኘው ኮሎኝን የሚበልጠው በአንድ ነጥብ ብቻ ነው። ኮሎኝ ነገ ባይር ሚሽንን ለመግጠም ወደ ሚሽን አሊያንስ አሬናም ያቀናል። ቡንደስሊጋውንድ ባየር ሚኒሽን አሁንም በ35 ነጥብ ይመራል። አይንትራክት ፍራንክፉርት፣ ኡኒየን ቤርሊን እና ፍራይቡርግ እኩል በ30 ነጥብ ሆኖም በግብ ክፍያ ልዩነት ብቻ ከሁለተኛ እስከ አራተኛ ደረጃ ያለውን የሻምፒዮንስ ሊግ ቦታ ተቆጣጥሯል። ላይፕሲሽ 29 ነጥብ ይዞ ለአውሮጳ ሊግ የምድብ ጨዋታ ማሳለፍ የሚያስችለው አምስተኛ ደረጃ ላይ ይገኛል። እንዲሁም ትናንት አውስቡርግ ግን አራት ለሶስት ያሸነፈው ቦሩሲያ ዶርትሙንድ በአንድ ነጥብ ዝቅ ብሎ ለአውሮጳ ኮንፈረንስ ሊግ የደርሶ መልስ ቴብልስ ጨዋታ የሚያበቃውን ስድስተኛ ደረጃ ይዟል። ሽቱትጋርት፣ ሄርታ ቤርሊን እና ሻልከ ከ16ተኛ እስከ 18ኛ ወራዥ ቀጠና ውስጥ ናቸው። ቻን የኢትዮጵያ ብሔራዊ ቡድን ለሀገር ውስጥ ቡድኖች ብቻ የሚሰለፉ ተጫዋቾች ከሚሳተፉበት የአፍሪቃ ሀገራት ሻምፒዮን ቻን ውድድር ተሰናብቷል። የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት የምድቡ ሶስተኛ ግጥሚያውን ከሊቢያ ጋር አከናውነውም የሶስት ለአንድ ሽንፈት ገጥሞታል። በሁለተኛ የምድብ ጨዋታውን ማክሰኞ ዕለት በስታደ ባራኪ ስታዲየም አድርጎ በአስተናጋጇ አልጄሪያ የአንድ ለዜሮ ሽንፈትን አስተናግዷል። የኢትዮጵያ ቡድን በምድቡ የመጀመሪያ ግጥሚያ ከሞዛምቢክ ጋር ያለምንም ግብ በመለያየት ካገኘው አንድ ነጥብ ውጪ በጋቶች ፓኖም አንድ ብቸኛ ግብ ከውድድሩ ወጥቷል። ቅዳሜ ዕለት ሊቢያዎች በኢትዮጵያ ብሔራዊ ቡድን በኳ ኳስ ይዞታ ቢበለጡም ለድል ግን በቅቷል። እጅ ኳስ በዓለም እጅ ኳስ ጨዋታ ውድድር የጀርመን ቡድን ወደ ሩብ ፍጻሜ ለማለፍ ዛሬ ማታ ከኖርዌይ ጋር ይጋጠማል። የፈረንሳይ፣ የስፔን፣ የስዊድንና የሃንጋሪ ቡድኖች ወደ ሩብ ፍጻሜው ማለፋቸውን ከወዲሁ አረጋግጧል። በዓለም እጅ ኳስ ጨዋታ ፉክክር በሩብ ፍጻሜ ውድድሩ የጀርመን ቡድን ከፈረንሳይ አሊያም ከስፔን ጋር ቢገጥም ፍላጎቱ መሆኑን ገልጧል። የሜዳ ቴኒስ የአውስትራሊያ የሜዳ ቴኒስ ፉክክር ሰርቢያዊው ኖቫክ ጄኮቪች አውስትራሊያዊው አሌክስ ደሚናውርን ዛሬ አሸንፏል። ኖቫክ በዛሬው ግጥሚያ ሁለት ጊዜ ስድስት ለሁለት እንዲሁም አንዴ ስድስት ለአንድ በአጠቃላይ ድምር ውጤት 3 ለ0 በማሸነፍ ወደ ቀጣይ ዙር አልፏል። የ35 ዓመቱ ሰርቢያዊ የሜዳ ቴኒስ ተጫዋች በአራተኛ ዙር የሩብ ፍጻሜ ግጥሚያው የሩሲያው አንድሬ ሩብሌቭ ይጠብቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺነኝ። አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።